መጽሐፈ ኢዮብ ምዕራፍ ስምንት ሹሐዊውም በልዳዶስ መለሰ፣ እንዲህም አለ፦ እስከ መቼ ይህን ትናገራለህ? የአፍህስ ቃል እስከ መቼ እንደ አውሎ ነፋስ ይሆናል? በውኑ እግዚአብሔር ፍርድን ያጣምማልን? ሁሉንም የሚችል አምላክ ጽድቅን ያጣምማልን? ልጆችህ በድለውት እንደሆነ እርሱ በበደላቸው እጅ ጥሏቸዋል። እግዚአብሔርን ግን ብትገሥጽ ሁሉን የሚችለውን አምላክ ብትለምን ንጹሕና ቅን ብትሆን በእውነት አሁን ስለ አንተ ይነቃል፣ የጽድቅህንም መኖሪያ ያከናውንልሃል። ጅማሬህም ታናሽ ቢሆንም እንኳ ፍጻሜህ እጅግ ይበዛል። ዘመናችን በምድር ላይ እንደ ጥላ ነውና እኛ የትናንት ብቻ ነን፣ ምንም አናውቅም። ስለዚህ የቀድሞውን ትውልድ ጠይቅ አባቶቻቸውም ለሚመረምሩት ነገር ትጋ። እነርሱ የሚያስተምሩህና የሚነግሩህ ቃልንም ከልባቸው የሚያወጡ አይደሉምን? በውኑ ደንገል ረግረግ በሌለበት መሬት ይበቅላልን? ወይስ ቄጤማ ውኃ በሌለበት ቦታ ይለመልማልን? ገና ስለ መልም ሳይቈረጥም፣ ከአትክልት ሁሉ በፊት ይደርቃል። እግዚአብሔርን የሚረሱ ሁሉ ፍጻሜያቸው እንዲሁ ነው። የዝንጉም ሰው ተስፋ ይጠፋል፣ ተስፋው ይቈረጣል፣ እምነቱም እንደ ሸረሪት ቤት ይሆናል ቤቱን ይደግፈዋል፣ አይቆምለትም፤ ይይዘውማል፣ አይጸናለትም። ፀሐይም ሳይተኩስ ይለመልማል፣ ጫፉም በአትክልቱ ቦታ ይወጣል። በድንጋይ ክምር ላይ ሥሩ ይጠመጠማል፣ የድንጋዮቹን ቦታ ይመለከታል። ከቦታው ቢጠፋ አላየሁህም ብሎ ይክደዋል። እነሆ የመንገዱን ደስታ እንዲሁ ነው፣ ሌሎችም ከመሬት ይበቅላሉ። እነሆ እግዚአብሔር ፍጹሙን ሰው አይጥለውም፣ የኀጢአተኞችንም እጅ አያበረታም። አፍህን እንደ ገና ሳቅ ይሞላል ከንፈሮችህንም እልልታ ይሞላል። የሚጠሉህ እፍረት ይለብሳሉ። የኃጢአተኞችም ድንኳን አይገኝም።